የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ባለፈው ማክሰኞ ባወጣው መግለጫ በደቡብ ምስራቅ ኢትዮጵያ እያንዣበበ ያለው ድርቅ በሚሊዮኖች የሚቆጠሩ አርብቶ አደሮችን ለምግብ እጥረት ማጋለጡ አይቀርም። ወደ አካባቢዎቹ ያመሩ ገምጋሚዎች በእንስሳት የሰውነት ሁኔታ ላይ ከፍተኛ ማሽቆልቆል መታዘባቸውን፣ ይህን ተከትሎም የገበያ አለመረጋጋት መኖሩን ገልጿል። የኢትዮጵያ የእንስሳትና አሳ ሀብት ሚኒስቴር መረጃን የሚጠቅሰው መግለጫው በኦሮሚያ ክልል አርብቶ አደር አካባቢዎች ካለው የቀንድ ከብት ውስጥ 10 በመቶ ያሉ አፋጣኝ መኖ እንደሚያስፈልጋቸው ጠቁሟል። በበርካታ አካባቢዎች ለመጠጥና ለቀንድ ከብቶች የሚሆን ከፍተኛ የውሃ ጥረት እንደሚታይ ያስረዳል። በደቡብ ምስራቅ ኢትዮጵያ ከጥቅምት እስከ ታህሳስ የሚጠበቀው ዝናብ ከተለመደው በታች በመሆኑ በቦረና በደቡብ ሶማሌና በደቡብ ኦሞ ያሉ አርብቶ አደሮች ላይ ከፍተኛ አደጋ መደቀኑን ያስጠነቅቃል። ስማቸው እንዲጠቀስ የማይፈልጉ የሶማሌ ክልል ነዋሪ የዝናቡ መቅረት ጉዳት ከአሁኑ መታየት ጀምሯል ሲሉ የተመድን መግለጫ ያጠናክራሉ። ከብቶች መሞት መጀመራቸውንም ይናገራሉ። እዚህ አማት ላይ ሁለት ሺህ አስራ ስድስት ዝናቡ አልዘመበም። በዚህ በይር የሚያገኘው ዞኖች አለ አፍደር፣ ሻበሌ ኦር፣ ጎዴ፣ ቆራሀይ ወደዛ ሊባን ዞን खोरस ये, मा, ये बलानगर से बुझू बो था በሱማሌ ክልል ዴር ተብሎ የሚጠራው በዚህ ወቅት የሚዘንበው ዝናብ በሌሎች አካባቢዎች ሀገያና ዳዳ በመባል ይታወቃል። የዚህ የዝናብ ወቅት ቆይታ አጭር ቢሆንም ለአርብቶ አደሮች ወሳኝ እንደሆነ ይነገራል። በአንዳንድ አካባቢዎች በዓመት ውስጥ ከሚጠበቀው ዝናብ 45 በመቶ ያህል የሚሸፈነው በዚህ ወቅት ነው። የሱማሌ ክልል አርብቶ አደሮች ጉ ተብሎ የሚታወቀው ዋናው የዝናብ ጊዜ እስከሚጀመርበት ሚያዝያ ወር ድረስ ያለውን ደረቃማ ወቅት የሚቋቋሙት አሁን መጣል በነበረበት ዝናብ እንደነበር የጎዴው ነዋሪ ይናገራሉ። በተለያዩ አካባቢዎች ከአሁኑ ከፍተኛ የውሃ እጥረት እንደሚስተዋል ያስረዳሉ። የተባበሩት መንግስታት የሰብዓዊ እርዳታ ማስተባበሪያ ቢሮዎቻ ባለፈው ሰኞ ባወጣው መግለጫው ይህንኑ አረጋግጧል። ቢርካዎችና ኩሬዎች በመድረቃቸው ሰዎች ውሃ ለመቅዳት ረጅም ርቀት ለመጓዝ እንደሚገደዱ ገልጿል። የተባበሩት መንግስታት ድርጅቶች መጪውን ጊዜ አስመልክቶ ቢያስጠነቅቁም በኢትዮጵያ መንግስት በኩል ግን መረጃ ማሰባሰብና ጥናት ማድረግ ያስፈልጋል የሚል አቋም ይንጸባረቃል። በብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን የሕዝብ ግንኙነት ኃላፊ አቶ ደበበ ዘውዴ መንግሥት የመስክ ዳሰሳ ጥናት ለማድረግ በዝግጅት ላይ ነው ብለዋል። እኛ አሁን ምን እያደረግን ነው? ዛሬና ትላንትና እንዲሁም ይሄ የአሰስመንት ቲም የሚባለው የመስክ ዳሰሳ ጥናት መህር ላይ የሚያደርገው አሁን የሁለት ቀን ስልጠና በካትታል እየተካሄደ ነው። ይሄን መሰረት አድርጎ ሀያ ሶስት ቡድኖች ያሉት ወደ ተለያዩ ክልሎች በሁሉም በኢትዮጵያ ክልሎች ይወጣል። ያ ጥናት ከታየ በኋላ የዝናብ ሁኔታ፣ የእርሻ ሁኔታ፣ የሰብል ሁኔታ፣ የውሃ ሁኔታ፣ የትምህርት ሁኔታ፣ ሌሎችም በጥናቱ የተካተቱ መረጃዎች ተሰርተው ጥናቱ ከጠና በኋላ ነው ይፋዊ መግለጫ የሚሰጠው እንጂ ለጊዜው አሁን እኔ በሚባለው ነገር ላይ ማንም የሚያወጣው መረጃውን እኔ የለኝም። ይሄ ግን እኛ ከሀያ አንድ ቀን በኋላ የአሰስመንት ቲሙ ከሄደ በኋላ የሚያገኛቸውን መረጃ መሰረት አድርጎ ይፋ የምናደርገው ነገር ይኖራል። የመስክ ቅኝትና ጥናቶች ላይ እንደተመሰረተ የሚያሳውቀው የተባበሩት መንግስታት የምግብና እርሻ ድርጅት መግለጫ ግን በድርቁ ምክንያት በኢትዮጵያ የምግብ እርዳታ የሚያስፈልጋቸው ወገኖች ቁጥር እንደሚያሻቅብ ተንብየዋል። የኢትዮጵያ መንግስትና ለጋሽ ድርጅቶች ተስማምተው ባለፈው ነሐሴ ያወጡት ሰነድ እንደሚያመለክተው አሁንም አስር ሚሊዮን የሚጠጉ ኢትዮጵያውያን የምግብ እርዳታ ይሻሉ።